ዶክተር ምስጋናው ታደሰ በወሎ ዩኒቨርሲቲ ረዳት ታሪክ ፕሮፌሰር። በእርግጥ ቀደም ሲል በነበሩት ስርወ መንግስታት ዘንድ ውስጥ ሃይማኖት በጣም ወሳኝ የሆነ ማዕከላዊ ቦታ አለው። ከተውንም የኦርቶዶክስ ሃይማኖት የመንግስት ሃይማኖት ተደርጎ ይወሰድ ነበር። ከዛም እንደዚሁ አንድ ገናን የሆነ የሃይማኖት ክስተት ቢኖር በተለይም ወሎ አካባቢ ላይ እስከ ዛሬም ድረስ አሻራ ጎልቶ የሚታየው የእስልምና ሃይማኖት አለ። እነዚህ ሁለት ሃይማኖቶች በወሎ ባህላዊ ሆነ ፖለቲካዊም ሆነ አስተሳሰብ ደረጃም ቢሆን ምን አይነት አሉታዊና አዎንታዊ ተጽዕኖዎችን ፈጥረዋል? በወቅቱስ ሁለቱ ሃይማኖቶች ፉክክራቸው ምን ያህል ነበር? ለዛሬ ህወቱ ወሎስ ያበረከቱት አስተዋጽኦ ምንድን ነው? ለሃይማኖት ብዝሃነት በጣም ጥሩ ነጥብ ነው ያነሳው። እንግዲህ ቀደም ሲል የነበረው ቤታ አምሃራ የሲንግል አይደንቲቲ አንድ ማንነት የነበረው አካባቢ ነበረ። ከእምነት አንጻር የኦርቶዶክስ ክርስቲያኒቲ እንግዲህ ከቋንቋም አንፃር ደግሞ አማርኛ የሚነገርበት በብዛት። በእርግጥ ብሮደር በሆነ ምልቆ ስንመለከተው በእርግጥ አገዎች አሉ። የተለያዩ ቀደም የምንላቸው ህዝቦች ይኖራሉ ግን ቤተ አምሃራን ስንወስድ ቅድም እንዳልኩት አንድ ማንነት የነበረው አካባቢ ሆኖ ሳለ በኋላ ግን ከእስልምናና ከኦሮሞ ወደ ቦታው መስፋት በኋላ ይሄ መልት ኤትኒክ የሆነ ብዝሃነት ያለው ክፍለ ሀገር ሆኖ ይሰራል። እንግዲህ ይሄ የራሱ የሆነ አሉታዊ ተጽዕኖ ይኖረዋል። አንድ ማንነት የነበረው አካባቢ ላይ ሌሎች ማንነቶች ሲመጡ የሚፈጠሩ መጣረሶች ይኖራሉ፣ የሚጠፉ ማንነቶች ይኖራሉ። እንግዲህ መቶ ፐርሰንት ክርስቲያን የነበረ ወሎ እስልምና ከመጣ በኋላ ያጠፋቸው ማንነቶች አሉ፣ ያቃጠላቸው አብያተ ክርስቲያናት አሉ። ኦሮሞዎች ወደ ቦታው ከመጡ በኋላ እንደዚሁ ያፈናቀሏቸው ወይ ደግሞ ያጠፏቸው ማንነቶች ይኖራሉ፣ ከቦታ ስያሜ ጀምሮ ማለት ነው። ነገር ግን አዎንታዊ ነገሩን ደግሞ ስንመለከተው የሚበዛው እሱ ነው። ባይዘ ወይ እንግዲህ የክርስትና ሃይማኖት መካከል የነበረው አካባቢ ኋላ የእስልምና አስተምህሮዎች የእስልምና ሃይማኖት የትምህርት ማዕከላት የሚፈጠሩበት ቦታ የሆነና ከዚያ በኋላ ወሎ የሁለቱም ሃይማኖቶች ሀገር የሚሆኑበት በጊዜ ሂደት ሕዝቡ አንዱ ከሌላው እየወሰደ አንድ ሌላው እየሰጠ በሚገርም መቻቻል ልንለው እንችላለን ወይም ከዛ በላይ ባለፈ አንድነት የሚኖሩበት ክፍለ ሀገር የሚፈጠርበትን ነገር ደግሞ እናያለን። ስለዚህ ወደ አካባቢ የሰፈሩት ኦሮሞዎች ቀደምት ከነበረው ሕዝብ ባህልም ይሁን ቋንቋም ይሁን ይወስዳሉ። ሃይማኖትም አንዱ ከሌላው የሚወስደው የሪቸዋል ተግባራት ኖረው እናገኛቸዋለን። ስለዚህ በጊዜ ሂደት እነዚህ ህዝቦች የተለያየ ማህበራዊ ነገር ያዋጡና የጋራ የሆነ እሴት፣ የጋራ የሆነ ባህል ይፈጥራሉ። ምናልባት አንዳንዶቹን ስንመለከታቸው የእስልምና መልክ ያላቸው ነገር ግን ክርስቲያኖቹ የሚተገብሯቸው። አንዳንዶቹ ደግሞ የክርስቲያን ሃይማኖት ባህሪ ያላቸው፣ ነገር ግን ሙስሊሞቹ የሚተገብሯቸው። ለምሳሌ ጸበል መሄድን ብንወስድ በአስተምሮ ደረጃ እንግዲህ ጸበል የሚለው ከክርስቲያኒቲ አስተምሮ ይገናኛል። ነገር ግን ወደ ጸበል ሄዶ የሚጠመቅ ሙስሊም ያለበት ክፍል ሀገር ይሆናል። እንደነ ፋጢማ ቆሪ የሚባሉ እንደነ ወዳጃ የሚባሉ በከፊል ከኦሮሞው የባህል ሃይማኖት ጋር የሚዛመዱ በከፊል ደግሞ ከእስልምና የተቀዱ ተግባራት ላይ ክርስቲያኖች ሲሳተፉ እንመለከታለን። ስለዚህ በጊዜ ሂደት እነዚህ ህዝቦችና ሃይማኖት ተከታዮች የጋራ የሆነ ሴት ይገነቡና ያንን በጋራ የተገበሩ የማይለያዩበት ሁኔታ እስከ ጋብቻ ድረስ የሚሄድ አንድነት ሆኖ እናገኘዋለን። እንግዲህ ወሎን ከሚለየው ነገር አንዱ ሃይማኖትን የተሻገረ ወይ ደግሞ ይሄ ዘረና ጉሳን የተሻገረ ጋር ብቻ መመስረት ሆኖ እናገኘዋለን። ቀደም ሲል የነበሩ አንድ ጸሐፊ ጎበዚ ጣፈጠ የተባሉ ሰው ምን ይላሉ፣ ወሎ ውስጥ ይላሉ፣ አንድ ክርስቲያን ተነስቶ ፋጢማን አገባለሁ ሲል ከሁለት ወዶ አይሆንም የማይባልበት ክፍለ ሀገር ነው ይላሉ። እንግዲህ ክርስቲያንም ሆኖ እምነቱን ይዞ ፋጢማን አግብቶ ፋጢማን በመነቷ ሆና አብረው የሚኖሩበት ክፍለ ሀገር ሆኖ እናገኘዋለን እና ይህ እንግዲህ እስልምናውም ይሁን ወይ ደግሞ የኦሮሞ ማህበረሰብ ወደ ቦታው ከሄዱ በኋላ የወሎ ማንነት ብዝሃነት ያለው ሲሆን የተፈጠረ ሁኔታ ነው እና እንግዲህ የኋላውን ወሎ ከዚህ አንጻር ነው የምንመለከተው፣ ከዚህ አንጻር ነው የምንቃኘው። የተለያየ ቋንቋ ማንነትና ሃይማኖት ያላቸው ሰዎች የጋራ እሴት ገንብተው ተገብተውና ተዋህደው በአንድነት የሚኖሩበት ክፍለ ሀገር ሆኖ እናገኘዋለን ማለት ነው። በጽሁፎ ውስጥ ቅድምም እንዳነሱት ቤተ አምሃራ የአቤሲኒያ ስርወ መንግስት ማዕከል እንደነበረ ጠቅሰዋል። ቤተ አምሃራ የአቤሲኒያ ማዕከል ለመሆን አንድም ባህላዊ፣ ሁለትም የኢኮኖሚያዊ፣ ሶስትም ደግሞ በወቅቱ በነበረው የሃይማኖትም ሆነ የፖለቲካ የበላይነት ሊኖረው ይገባል። እነዚህን ያዛነቀ እና በእነዚህ ጠንክሮ የቆመ መንግስት መሆን አለበት። ያንን ነት ጥንካሬ ያለው ማዕከል ለመሆን ለሀገሪቱ ቤተ አምሃራ በወቅቱ የአቢሲኒያ ማዕከል ለመሆን የበቃችው ወይም የበቃው በምን መልክ ነው? ምን አይነት በጎ ተጽዕኖዎች ስለነበሩት ነው? ወይም የላቀ የፖለቲካ ስልጣን ወይም ሃይማኖታዊም ሆነ ባህላዊ በጎ ተጽዕኖዎች ስለነበሩት ነው በወቅቱ ይህንነት ሀሳብ በሁለት መልኩ ልናየው እንችላለን። ቤተ አምሃራ የተመረጠበት ምክንያት ሁለት ናቸው ብለን መጠቃለል እንችላለን። የመጀመሪያው አካባቢ የነበረው ሰላምና መረጋጋት ነው። እንግዲህ ወደ ለመሄድ ላሊበላ አካባቢ ከነበረው የዛጉዌ ሥርወ መንግስት ነገሥታት ጋር የነበረው የስልጣን ሰጣ ገባ አለ ኋላ ወደዚህ ወደ ሰሎሞኒክ ወደ ቤት አማራ ሴንትር ያደረገው አካባቢ ተቀለበሱ ማለት ነው። ስለዚህ በላይ በሰሜን በኩል እንደዚህ አይነት ቀዳሚዎች አሉ። ወደታች ስንሄድ ደግሞ በተለይ በምስራቁ በኩል ከተለያዩ የሙስሊም ስርወ መንግስታት ጋር የነበሩ ግጭቶች ነበሩ። እንግዲህ ከይኩኖ አምላክ ጀምሮ ኋላ በነገሱት ነገስታት በነ ይግባ ጽዮንም፣ በነ አምደ ጽዮንም እስከ አጼ ዘርዓ ያዕቆብ ዘመን ድረስ እያለ እስከነ ልብነ ድንግል ዘመን ድረስ በነበሩት መካከለኛው ዘመን ነገስታት በርካታ የሙስሊም ስርወ መንግስታት በምስራቅ እና በደቡብ ሀገራችን ክፍሎች ተመስርተዋል እነዚያን የማምጣት የማስገበር አይነት ኮንፍሊክቶች፣ ደግሞ ግጭቶች ነበሩ። በዚህ መሀል ግን ይሄ መካከለኛው የቤተ አምሐራ እስከ ሸዋ ድረስ የተዘረገ ሸዋን ይዞ ማለት ነው የተዘረገው የቤተ አምሐራ አካባቢ አንጻራዊ ሰላምና መረጋጋት የነበረበት ቦታ ስለሆነ በዚህ ምክንያት ተመርጧል። ሁለተኛውን ስንመለከተው ደግሞ ኢኮኖሚያዊ ምክንያት ሆኖ እናገኘዋለን። አካባቢው የነበረው የተፈጥሮና የእርሻ ሀብት ማለት ነው ቅድም በመግቢያ የጠቀስኳቸው የተለያዩ ተጓዦች እነ አረፋቂ እነ ፍራንሲስኮ አልቫሬዝ እነ ሊዶልፈስ ሌሎ አካባቢው እጅግ ምርታማ እንደነበረ የተትረፈረፈ ሀብት እንደነበረው ነቹ ደግሞ ለፈረሶቻቸው ገብስ እና በቆሎ ይመግቡ የነበረ እያሉ ይጠቅሷቸዋል። ስለዚህ አካባቢው የነበረው ዌልስ እንግዲህ ሀገር ለማስተዳደር ዘመቻም ለማድረግ ሀብት ያስፈልጋል። በአካባቢ በረው ይሄ የተፈጥሮና የሞሮፍ ደግሞ የግብርና ምርታማነት ለምክንያት ሆኖ እናገኘዋለን። እንግዲህ ከዚህ እስከ ሸዋ በተዘረጋው አካባቢ እየኖሩ ወደ ምስራቅም ወደ ደቡብም ያሉትን አካባቢዎች የማስፋፋት የማጠቃል ሁኔታዎችን ሲሰሩ እንመለከታለን እና በዋናነት ሁለቱን መጥቀስ ይቻላል ማለት ነው የሰላምና መረጋጋት ነውእና ተፈጥሮ ሀብት ጋር የተያዘው ቅድም እንዳነሱት የሃይማኖት ዝንቅነት፣ የባህል ዝንቅነት ተዳምረው እንደዚሁም ታሪካዊ መሰናስሎቹ ተጣቅሰው አንድ ላይ ወሎ ከተቀረው የኢትዮጵያ ክፍለ ሀገራት ለየት ያለች ነች፣ በሃይማኖትም በባህልም በዘርፍ ይህ እንዳውም ለወደፊቱ ኢትዮጵያ አንድ ሞዴል ይሆናል። በነገድም ጭምር ተዛንቆ ማለት ነው። እና እንደዚህ ሰዎች በሃይማኖትም ተዛንቀው አብረው መኖር ይችላሉ። በአንድ ማንነት ስር ብዙዎች በወሎየነት ስም ስር ይኖራሉ። ያ በሌላውም ተዛምዶ፣ በሃይማኖታችንም የተለያየ ብንሆን የተዛነቅንም ብንሆን በነገዳችንም እንደዚሁ ከተለያየ ዝርያ ብንቀዳም ቋንቋችንም የተለያየ ቢሆንም እነዚህ ሁሉ የብዙሃነት ተዘነቅነት ባሉባቸው ሁኔታዎች ውስጥ ኢትዮጵያዊ ሆነን በአንድ ማንነት ስር በኢትዮጵያዊነት ስር ከሁሉ በላይ በዛ ተሳስረን መኖር እንችላለን። ወሎ የትንሽቱ ኢትዮጵያ ተምሳሌ ናት ብለው በበጎ የሚያነሱ ወገኖች አሉ። ይህንን እንዴት ያዩታል? የወሎን ትንሽዬ ኢትዮጵያዊነት ተምሳሌነት አኳያ የተቀረው ኢትዮጵያዊስ ከወሎ ምን ይማራል? በጣም ጥሩ ነጥብ ነው የተነሳው። እውነት ነው ወሎ የኢትዮጵያ ምሳሌ ናት የሚለውን ሀሳብ እኔም እስማማለሁ። አሁን የእኩልነት ዘመን ነው። ሁሉም ሃይማኖቶችና ብሔር ብሔረሰቦች እኩል የሆኑበት ሀገሪቱም የሁሉ ሀገር የሆነችበት ዘመን ነው። ቀደም ባሉት ጊዜያት ግን ክርስቲያኖቹ የተሻለ ለምን ኦርቶዶክስ ክርስቲያኒቲ የመንግስት ሃይማኖት ከመሆኑ አንጻር ሙስሊሞቹ ያን ያክል እኩልነት ኖሯቸው አንመለከትም። እንግዲህ በዚያ ዘመን ነው እነዚህ ህዝቦች እኩል የተሻለ መብት ያለውና እኩልነት ደግሞ በሚገባ ያላገኘ ማህበረሰብ እንደ እኩል ተያይተው ያንን የመንግስት ማስተሳሰብ አልፎ ሆነ ተሻግረው አንዱ ሌላውን ከራሱ ጋር በእኩልነት ተመልክቶ የጋራ ነገር መስሶ ኖረዋል። ይህ መቻቻል ትልቅ ነገር ነው። ትልቅ አርአያነት ነው። አሁን ደግሞ የእኩልነት ዘመን ነው። አሁን ዘመን ያለንበት ዘመን በራሱ ይህን ያስገድዳል። ዝቅተኛ የሚባል ከፍተኛ የሚባል ትንሽ መጠልቅ የሚባል የለም። ሀገሪቱ የሁሉም ናት። ሁሉም በኩል የሚስተናገዱበት ዘመን ላይ ሆነን ሳለ ደግሞ ከዚህ የተሻለ ማንነት መገንባት ሲኖርብን አሁን በጎሳ በቋንቋ፣ በሃይማኖት በተለያዩ ሁኔታ የምንጋጭበት ዘመን ነው። ስለዚህ ምንም ጥርጥር የለውም የወሎ አንድነትና አብሮነት ለኢትዮጵያውያን ትልቅ አስተምህሮ ነው። ከዚህም ተሻግሮ ለአፍሪካ ለዓለም ትልቅ አርአያነት የሚባል ነገር ነው። እነዚያ የቀድሞዎቹ አባቶቻችን አብሮ በመኖራቸው የተለያየ ነገር ሊደርስባቸው ነበረ። ለምሳ አነሳልህ የወሎ ቆራቢ የለውም እየተባለ ይነገር ነበረ። ምክንያቱ ምንድን ነው? ገብረ ማርያም ተብሎ አባቱ መሀመድ ይሆናል፣ ቤተልሔም ተብላ አባቷ ዑመር ይሆናል። ስለዚህ የተዛነቀ ነው የጠራ ነገር የለውም፣ የሚል አንድ ረማይን የማድረግ ዝቅ አድርጎ የመመልከት ሁኔታዎች ደርሶባቸዋል። ነገር ግን እነዛ አባቶች ትክክል ነበሩ። አጠገባቸው ያለውን የተለየ ቋንቋ የሚነገረውን አጠገባቸው ያለውን የተለየ እምነት የሚከተለውን ሰው ከራሳቸው ጋር እኩል አድርገው ልጃቸውን ለጋብቻ ሰጥተው እንዲዛመዳቸው ፈቅደው በዚህ መልኩ የማይለያይ ፈጽሞ አሁን ልንለየው የማንችለው አንድነት ፈጥረው የኖሩ ህዝቦች ናቸው። ይሄ መቼስ ኢትዮጵያ ልትማርበት የሚገባ ነገር ነው። የሚያዋጣንም አንድ መሆን ነው። አሁን አለም ወደ አንድነት እየሄደ ባለበት አፍሪካ ህብረት፣ አውሮፓ ህብረት እያለ ለአንድነት በምንሄድበት ዘመን እኛ ወደ መለያየት የምንሄድበት እጅግ ያሳዝናል። ዘመኑ ይህን አይፈቅድም። ዘመኑ የአንድነትና የመተባበር ዘመን ነው። ስለዚህ ኢትዮጵያውያን የሚሻልን በኢትዮጵያዊነት ጥላ ስር መሰባሰብ ነው፣ አንድ መሆን ነው የሚለውን ነገር የሚያስተምር ታሪክ ነው እዚህ ወሎ ላይ ተቀምጦ የምናገኘው። ስለዚህ እውነት ነው ወሎ የትንሿ ኢትዮጵያ ምሳሌ ናት። ሌላው ከዚህ ሊማር ይገባዋል የሚሻለው አንድነት ነው የሚል ነገር ያስተምራል። እና በርካታ ጸሐፊዎችም ይህንን የወሎ የተለየ ትስስርና አንድነት አይደለም ለኢትዮጵያ ለዓለም ምሳሌ መሆን የሚችል ነው ብለው ጽፈውለት እናገኛለን። ስለዚህ እውነት ነው ወሎ አሁን ያለችው ኢትዮጵያ እንደዚህ ካለው የወሎ ማንነት እና ታሪክ ሊማር የሚገባል የሚል ማጠቃለያ ነው ነው የሚያለኝ። ምስጋናው ታደሰ በወሎ ዩኒቨርሲቲ ረዳት የታሪክ ፕሮፌሰር፣ ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር።